The voice of a ዛሬ ጠዋት ተፈጥሮ የነበረው የበርካታ በረራዎች መስተጓጉል ችግር እልባት ማግኘቱን እና የተለመደው ስራ መቀጠሉን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። ችግሩ የተፈጠረው በሕመም ምክንያት የቀሩ ባልደረቦቻቸው ቦታ ጭምር ሸፍነው እንዲሰሩ የተጠየቁ ሁለት የአየር ትራፊክ ተቆጣጣሪዎች ትእዛዝ ባለመቀበላቸው ነው ይላሉ። የኢትዮጵያ አየር ትራፊክ ተቆጣጣሪዎች ማህበር እስካሁን በጉዳዩ ላይ መግለጫ አልሰጠም። ሊቀመንበሩን ለማግኘትም የተደረገው ጥረት አልተሳካም እስካሁን። ለማንኛውም ዝርዝሩን ከእስክንድር ፍሬው። የኢትዮጵያ ዋነኛ በር ቦሌ ዓለም አቀፍ አውሮፕላን ማረፊያ ዛሬ ጠዋት እየተለመደ ተግባሩን አላከናወነም። አንዳንድ ዘገባዎች እንደሚሉት ወደ አንድ ሰዓት ተኩል ለሚጠጋ ጊዜ፣ ሲቪል አቪዬሽን እንደሚለው ደግሞ ለአርባ ደቂቃ አውሮፕላን ማብረር ማሳረፍም ተስኖት ቆይቷል። ምክንያቱን በተመለከተም የተለያዩ ዘገባዎች ሲወጡ ቢውሉም የኢትዮጵያ ሲቪል አቪየሽን ባለሥልጣን ግን የተወሰኑ የአየር ትራፊክ ተቆጣጣሪዎች የሥራ ኃላፊዎቻቸውን ትእዛዝ አለማክበራቸው ነው ብሏል። በጉዳዩ ላይ ያነጋገርኳቸው የባለስልጣኑ ዋና ዳይሬክተር ኮሎኔል ወሰኔለ ሁነኛው ይሄንኑን ነው ያብራሩት። በመስተጓጎል ሳይሆን ዲሌይ ነው የሆነው መዘግየት ነው ነው የሚሉት በትክክል መዘግየት ነው መዘግየቱ ዋናው መነሻ አንዳንድ አንድ ሁለት የሚሆኑ ሰራተኞች የዲሲፕሊን ችግር ነው። ማለት ሌላውን ተክተው አንድ ሁለት የሚሆኑ የትራፊክ ተቆጣጣሪዎች የአየር ትራፊክ ተቆጣጣሪዎች በአለቆቻቸው የታዘዙትን ስራ ስሩ ሲባሉ ምክንያት እየፈጠሩ ረጅም ሰዓት ፈጁ ላለመስራት ሲታገሉ በኋላ በሌላ አየር ትራፊክ ተቆጣጣሪዎች ተተክቶ እንደሰማኸው በአርባ ደቂቃ ውስጥ አርባ ደቂቃ አካባቢ ስራው እንደገና ኦፕሬሽኑ ቀጥሏል። አስተጓጎለን ያሉት ከስንት ሰዓት ከስንት ሰዓት ነው? በኢትዮጵያ ሰዓት አቆጣጠር እየተጓጎሉ ከስንት ሰዓት ጀምሮ በረራ ተጀመረ? አይ እሱን እርግጠኛ አይደለሁም እርግጠኛ ባልሆንም ከ3 ሰዓት ተኩል እስከ 4 ከአስር ምናምን አካባቢ ነው ግምት ነው ምናገር እንጂ ኤግዛክትሊ የነው ልል ሰዓቱን መጠየቅ አለብኝ። እዚህ ላይ ኮሎኔል፣ እንግዲህ ይህ በጣም ከፍተኛ ኃላፊነት የሚጠይቅ ስራ ነው። ሁለት ሰራተኞች ትዕዛዝ ባለማክበራቸው ወይም ስራቸውን ባለመስራታቸው ሲባል ከጀርባ ትልቅ ምክንያት ሊኖራቸው እንደሚችል ይገምታል ሰው። ምንድን ነው በትክክል የሆነው? አንዳንዶችም አድማ እያሉ እየገለጹት ነው። ለምሳሌ በእናንተ በኩል የሚታወቀው ምንድን ነው? እኔ ይህንን አድማ ወይም ምን ልለው አልችል እንግዲህ፣ የአየር ትራፊክ ተቆጣጣሪ አሰራር በሽፍት ነው የሚሰሩት፣ በተራ ነው የሚገቡት የሚገቡት ብዙ ሰው አይደለም። በአንድ ጊዜ የሚገባው አጠቃላይ የኢትዮጵያን ኤርስፔስ ለመቆጣጠር ከ28 ሰው አይበልጥም። የሬዲዮ ኢንጂነሮች፣ ማለት ሬዲዮ ኮሙኒኬሽን ላይ የሚሰሩ ኢንጂነሮች፣ ሬደር ኢንጂነሮች፣ አየር ትራፊክ ተቆጣጣሪዎች፣ እነዚህ ሁሉ ሆነው 28 አይበልጡም። በዛ ላይ እንግዲህ አየር ትራፊክ ተቆጣጣሪ ተብለው የሚቀመጡት በተለያየ ሌቭል ላይ የሚያስተናግዱ ናቸው። አንደኛ በኤፍ አይ ሲ ተብሎ በሚጠራው በከፍተኛው የአየር እንትን ላይ የሚሰሩት አሉ፣ ሲኒየሮች ናቸው። እነዚህ እንደገና መካከል ላይ የሚሰሩ የሚሰራሉ አፕሮች ይባላል፣ በዚህ በአየር ትራፊክ ተቆጣጣሪው። ከዛ ግራውንድ ላይ የሚሰሩ ወይም የታወር ሰዎች አሉ እና እንግዲህ አሁን ዛሬ ወደ ግራውንድ ላይ መሬት ላይ እንቅስቃሴውን የሚቆጣጠሩት ማለት ነው። እንግዲህ ዛሬ የተደረገው ምንድን ነው? በከፍተኛው ቦታ ያለው ኤፍ አይ ሲ ላይ ያለው አንዱ ሙያተኛ ቀጥታ በኢንተርናሽናል ስታንዳርዱን ጠብቆ ነው። ምንም ከዛ ጋር የወጣ ነገር የለውም። ከኤሪያው በቀጥታ ለታውሩ እንዲሰጥ ምክንያቱም እዚ ጋር የሰው እጥረት ስለነበረ ከኤሪያው በቀጥታ ለታውሩ እንዲሰጥ ሲባል ለአድማጮች ግልጽ ለማድረግ አሁን ከኤሪያው ወደ ታውሩ እንዲያወርደው ማለት ነው። በአልቲቲዩድ ወደ ታች እንደሆነ፣ በከፍታ ወደ ታች አወርዶ ለነዛ እንዲያስረክብ ይሄን አይነት ትእዛዝ ሲሰጠው፣ ይሄ ሁለቱንም ሸፍኖ እንዲሰራ ለማለት ነው። የሱንም ሁለቱንም ያንን ባይፓስ አድርጎ በቀጥታ ሊሰራው ይችላል። ይሄ በኢንተርናሽናል ሲቪል አቪዬሽን በአየር ትራፊክ ተቆጣጣሪ ማኑዋል ውስጥ ወይም ዶክመንት ውስጥ በግልጽ የተቀመጠ ነው። ይሄን አለመቀበል ሲያንገራግር ወደ 30፣ 40 ደቂቃ ፈጀ። በዚህ መሃል ሌሎች ሊሰሩ የሚችሉ ሰዎችን አምተን አሰራ ነው። የአየር ትራፊክ ተቆጣጣሪዎች የበዓልና የትርፍ ጊዜ ክፍያን ጨምሮ ሌሎች ጥቅማጥቅሞች እንዲከበሩላቸው ሲጠይቁ መቆየታቸውን ነው ዋና ዳይሬክተሩ ያብራሩት። ይህንን ጥያቄ ደግሞ በሙያ ማህበራቸው አማካኝነት ጭምር በደብዳቤ ሳይቀር ማቅረብ መጀመራቸውን አክለው ገልጸዋል። የዛሬው ሁኔታ ከዚህ ጥያቄያቸው ጋር መገናኘቱን ግን ማረጋገጥ አልቻሉም። እኔ እስከሚገባኝ ድረስ የሁለቱ ቅሬታ ሳይሆን አጠቃላይ አየር ትራፊክ ተቆጣጠሩ በየጊዜው የተለያየ እንደ ማንኛውም ሰራተኛ የተለያየ ጥቅማጥቅም ይጠይቃል። እነዚህ አየር ትራፊክ ተቆጣጣሪዎች ጥቅማ ጥቅም ይሄ ይከበረልን ብለው የቀረቡት ጥያቄ አለ። የባህል ቀን ይከፈለን ነው የሚሉት አለ። ይሄ ደግሞ በቀጥታ መስሪያ ቤቱም ድጋ አርጎ የሚከፍለው አይደለም። ከመንግስት መመሪያ ጋራ ከመንግስት አሰራር ጋራ የሚከፈልም ከሆነ እንዲከፈል መፍቀድ የሚችለው መንግስት አካል መፍቀድ አለበት። ይሄ ጥያቄ እየቀረበ ክትትል እየተደረገበት ነው። እንደዚህ አይነት ጥያቄዎችን እኔ እስከሚገባኝ ድረስ ሰራተኛ ስራውን እየሰራ ስራውን አክብሮ፣ ጥያቄዎቹ ማክበር ግዴታ ነው። ስለዚህ እነዚህ ሰራተኞች እነዚህ አንድ ሁለት ሰራተኞች ይሄ እንኳን ከሆነ ኮዛቸው ስራቸውን እየሰሩ ነበር። መስራት ያለበት ግን ይሄ ነው አይደለም ለማለት እንግዲህ ማጣራት ያስፈልገናል ተረጋግተን ቀስ ብለን ነገ ተደጎደ እናጠረዋለን። ስራው አሁን ኦፕሬሽኑ በደንብ እየተካሄደ ስለሆነ ለምን የሚለውን እናጠያቃለን። ተጠያቂም ይኖራል እዛ ላይ በእርግጠኝነት። ይህ ሁኔታ ትእዛዝ ካለመቀበልና ምናልባትም ቀለል ካለ አስተዳደራዊ ጥያቄ ወይም የጥቅም ጥያቄ ጋር ብቻ የተገናኘ ነው። ቁጥራቸው ውስጥ ሁለት ብቻ ነው በእርግጠኝነት የምትናገሩት በዚህ ውስጥ ተሳታፊ የሆኑት ማለት ነው። ለዛሬው መዘግየት እነዚህ ሁለት ምክንያቱም አንድ ጊዜ የሚገቡትም ይሄው ሰው እኮ ነው። ማክሲመም እኮ እዛ ጋር የሚገባው ሰው እዛ ቦታ ላይ የሚገባው አራት ሰው ነው። ስለዚህ ከአራቱ ሁለቱ ነበረ፣ ይህን ሀንድል ማድረግ ያለባቸው የተለያየ ቦታ ላይ ተቀምጠው እነሱ ስላልሰሩት ነው። ሌላ በእርግጠኝነት የምናገረው ከምንም ጋር የሚገናኝ ነገር የለም። ከምንም አይነት ፖለቲካ ጋር ከምንም የሚገናኝ ነገር የለው። ይሄ አስተዳደራዊ ጥያቄ ነው። ከመልካም ማረጋገጫቸው ምክንያቱም እስካሁን በጽሁፍም በተለያየ በስብሰባም በየጊዜው የሚነሱ ጥያቄዎች ከዚህ ጋር ምንም ሪሌትድ የሆነ ምንም ግንኙነት የሌላቸው ናቸው። ይሄ በቀጥታ የስራ ዲሲፕሊን የምትለው የአንድ ግለሰብ የስራ ዲሲፕሊን ነው። ጥያቄው ሌላ ነው፣ ዲሲፕሊን ማክበር ሌላ ነው። ጥያቄ ማንም ሰው ማቅረብ ይችላል። ማንም ሰራተኛ ምንም አይነት ጥያቄ ማቅረብ ይችላል። ሊመለስለት የሚችለው በፖዘቲቭ ወይም ኔጌቲቭ የሚመለስልህ፣ ይቻላል አይቻልም የሚባሉ ምክንያቱም፣ ከህግ አኳያ ነው የምታየው ና ከሌላ ጉዳይ ጋር በእርግጠኛ ነኝ እርግጠኛ ነው የምናገረው ከምንም ጋር የሚገናኝ ነገር የለም። ምክንያቱም ቀድሞም ጀምሮ ያው እዚሁ ስለምንሰራ ጥያቄያቸውን እናውቀዋለን። ሌላው የመልካም አስተዳደር ጥያቄ የሚባለው መጀመ መልካም አስተዳደር በኔ እምነት፣ በመብትህ ውስጥ የተሰጠህን ነገር መብትህ የሆነውን ነገር ማግኘት ነው። ይሄ አሁን እነሱ ጠየቁ የሚባለው በትክክል መብት ሆኖ ገና ከመንግስት አልተሰጠ መቼም በመንግስት የተሰጠ ክፍያው ነው የሚሉኝ። የበዓል ቀን ክፍያ በቀጥታ የመብት ሲሆን ነው። አንድ ሰው መብት የተጓደለ መልካም አስተዳደር ጎደለብኝ የሚለው ወይም አገልግሎቱን አላገኘው የሚለው፣ ይሄ ግን በቀጥታ ግን መብት አይደለም። ምክንያቱም አልተፈቀደም። ባልተፈቀደ ነገር ላይ መብቴ ነው አይልም። ስለዚህ ሌሎችም ቢሆኑ የመልካም አስተዳደር ጥያቄዎች ተብሎ እዚህ ብዙ የሚነሱ ነገሮች የሉ ከዚህ አኳያ ጉዳዩ ከምንም ሀገር አይገናኝም። እኔ በእኔ እምነት ከዲሲፕሊን የግለሰብ ዲሲፕሊን ጉዳይ ነው። የስራ ሙያውን አይነት ተረድቶ ሴንሲቲቭ መሆኑን ተረድቶ የመስራትና ያለመስራት ጉዳይ ነው ብዬ ነው ወስደው። በዛሬው ሁኔታ ምክንያት የተስተጓጎሉ በረራዎችን ቁጥር እንደዚሁም የደረሰውን ኪሳራ እንዲገልጹልኝ የጠየኳቸው ዋና ዳይሬክተሩ መረጃው ተጠናቅሮ ሲያልቅ እንደሚናገሩ ቃል ገብተዋል። ይህ ዘገባ ዛሬ ጠዋት በቦሌ ዓለም አቀፍ አውሮፕላን ማረፊያ ከተፈጠረው ሁኔታ አንጻር ከኢትዮጵያ ሲቪል አቪየሽን ባለስልጣን የተገኘውን መረጃ መነሻ ያደረገ ነው። ከአየር ትራፊክ ተቆጣጣሪዎች ከራሳቸውም የተወሰኑትን ለማነጋገር ጥረት እያደረግኩ ነው፤ እስካሁን አልተሳካም። የሙያ ማህበራቸውን ማለትም የኢትዮጵያ አየር ትራፊክ ተቆጣጣሪዎች ማህበር ሊቀመንበር የሆኑትን አቶ ፍጹም ጥላሁንን ለማግኘትም ጥረት እያደረግኩ ነው። እንደ ተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ